በምዕራብ ኦሮሚያ የስልክና የኢንተርኔት ግንኙነት መቋረጡን ተከትሎ በተለያዩ ዩኒቨርሲቲዎች ውስጥ ተማሪዎች የተቃውሞ ሰልፍ አድርገው ከጸጥታ ኃይሎች ጋር በተፈጠረ ግጭት አንድ ተማሪ መሞቱና ጉዳት የደረሰባቸውም እንዳሉ ተገልጿል። የሳይንስና ከፍተኛ ትምህርት ሚኒስቴር የተፈጠረውን ሁኔታ ለቪኦኤ አረጋግጧል። ሙክታር ጀማል ተጨማሪ አለው። ከትላንት በስቲያ ጀምሮ በመደወላቡ፣ በአርሲ ባህረው ማያና ቡሌሆራ ዩኒቨርሲቲዎች የተቀሰቀሰው ተቃውሞ በምዕራብ ኦሮሚያ ወለጋ ዞኖች የስልክና ኢንተርኔት ግንኙነት መቋረጡን ተከትሎ በዓልን ጨምሮ ለሳምንት ከቤተሰብ ጋር አለመገናኘታቸውንና በአካባቢው ያለው ሁኔታ መረጃ ማግኘት ባለመቻላቸው አሳስቦናል በማለት ሰልፍ መውጣታቸውን ነው ለቪኦኤ የገለጹት። ዛሬ ጠዋት በቡሌ ሆራ ዩኒቨርሲቲ የተደረገውን ተቃውሞ ተከትሎ አንድ ተማሪ ሞቶ ሌሎች መቁሰላቸውን ነው የግቢው ተማሪዎች የሚገልጹት። መጀመሪያ ላይ እንትን ነበር፣ ሰልፍ ነበር፣ ልጆች ወጣው ማለት ነው። ሰልፉ ለምን ነበር የተወጣው? በቃ ከወለጋ ላይ እንትን ኮማንድ ፖስት ሲነሳ ምናምን፣ ከዛ ገቡ። ማንም ጥያቄ ሊሰማ የነበረ የለም። ከዛ በኋላ ምትት በታክስ ተከፈተ እና አንድ ልጅ መጡ መጥቶ የተመጣ ሰው ነው። ግን በዛ አጋጣሚ እንትን እዛ ነው ግዜ የሞተው አንድ ሰው ነው። ማንም ይባል ላስ ምን ተማሪ ስንተኛ አመት ነው? ሶስተኛ አመት። ብዙ ሰው በጣም ተመጣጣኝ ነው። ሌሎቹ ሆስፒታል ናቸው። ከዛ እዛ ነን። እዚ ሁለት ልጆች በጣም ተመጣጣው ነበር፣ ከኛ ጋር የመጡ እነሱ ደግሞ አሁን ወደ ሆስፒታል እንትን ብለዋል በቃ እጃችን ላይ ሊሞት ምናምን በቡሌ ሆራ ዩኒቨርሲቲ የተከሰተውን ግጭት ተከትሎ የአንድ ተማሪ ሕይወት ማለፉን የቡሌሆራ ሆስፒታል አረጋግጧል። በቡሌሆራ ሆስፒታል ጠቅላላ ነርስ የሆኑት አቶ ኤባ ዮሐንስ የተናገሩት ኬበርቶስ ያምሰ ሚዳማኔ ዱፋኔ ጅሩ ጋራ ሆስፒታል ቡሌሆራ የተወሰኑ ተማሪዎች ተጎድተው ወደ ቡሌሆራ ሆስፒታል መጥተዋል። ከመጡት ተማሪዎች ውስጥ አንዱ ወዲያውኑ ነው ሕይወቱ ያለፈው ወደ አስራ ስድስት የሚሆኑ ተማሪዎች ቀላልና ከባድ የተለያዩ ጉዳቶችን አስተናግደዋል። ወደ ሐዋሳ ሆስፒታል ሪፈር ያደረግነው አንድ ተማሪ አለ። ሌሎቹ ግን እኛው ጋ ነው ተኝተው እየታከሙ ያሉት ነው ያሉት። መሰል ተቃውሞዎች በመደውላቡ በአርሲና ሀረማያ ዩኒቨርሲቲዎች መካሄዳቸውን አስመልክቶ ቪኦኤ ያነጋገራቸው ተማሪዎች በሐረማያ ዩኒቨርሲቲዎች ተማሪዎች ጥቁር ለብሰው ያሳዩት የነበረው ሀዘን ላይ የተደረገው ክልከላን ተከትሎ ወደ ተቃውሞ መቀየሩን ነው። ስማቸው እንዳይጠቀስ የጠየቁ ተማሪዎች የተናገሩት በጠዋቱ ጀምሮ ቀን ጥቁር ልብስ የለበሱ ሰዎች ለምን ጥቁር ልብስ ትለበሳላችሁ ብለው ነው ታሰሩት። አንዳንዶች ደግሞ የተመቱም አሉ። በአብዛኛው የታሰረ አለ። አንድ አምሳ ተማሪ የሚሆን የታሰሩ አሉ። አሁን በጣም የተመታም ሰዎችም አሉ። በስም ለማንሳት ከፈለግኩ አሁን ሆስፒታል ውስጥ ያገኙ የሚገኙ ሰዎች አሉ። ለምሳሌ ቦኮ አራተኛ ዓመት ተማሪ እና ዮሲ የሚባል ሰውዩ ተማሪም አለ። ከዛ ያለሽም በጣም አሁን በእስር ቤት ውስጥ የማይገኙ የት እንደማይሄድ የት እንደሚሄዱ የማይታወቁ ሰዎችም ተማሪዎች አሉ። በምዕራብ ኦሮሚያ ኢንተርኔት መቋረጥን አስመልክተው ስላካሄዱት ተቃውሞ የተጠየቁት በኦሮሚያ ክልል የብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳአ በአካባቢው በታጠቁ ኃይሎች ላይ ዘመቻ እየተካሄደ መሆኑን አረጋግጠው ነገር ግን ከዚህ ቀደም ከነበረው የተለየ አለመሆኑን ተናግረዋል። በተለያዩ ዩኒቨርሲቲዎች ስለተደረጉ ተቃውሞዎች አቶ ታዬ ተከታዩን ያሉት ንጹህ ሰው ሲጎዳ ቁጭ ተብሎ ታይቶ፣ ዛሬ ደግሞ ሽፍታ ወደ ህግ ይመለስ ተብሎ እንቅስቃሴ ሲጀመር ይህ መነካት የለበትም ብሎ መቃወም በእውነት አግባብ አይደለም ነው ያሉት አቶ ታዬ። የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻ ሳጉርሙ በበኩላቸው ከወቅታዊው የከፍተኛ ትምህርት ተቋማት የጸጥታ ችግር አንጻር ተማሪዎቹ ከመሰል እንቅስቃሴዎች እንዲቆጠቡን ያሳሰቡት ያው የህግ የበላይነት ማስከበር የግዴታ ነው። ይሄ እንደዚህ ለሰልፍ በሰልፍ ሰበብ የሚወጡ ነገሮች ዞሮ ዞሮ ተማሪዎችን ነው የሚጎ ዝም ቢባል ቢፈቀድም ወደ ሌላ ነገር መልካቸውን ይቀይራሉ። ስለዚህ ንብታ ሀይሎች የሚሰጡትን ምክር የሚሰጡትን ሀሳብ መቀበል ና በተክና ምክንያቱም ለተሰለፍን ብቻ የምናመጣው ነገር ስላለሆነ ና ምንም የሚመጣ ነገር የለም። እንደገና ደግሞ ለምንድን ነው ይሄ ነገር እየሆነ ያለው የሚለውንም ማቴን ማስተዋል ያስፈልጋል። ለሁሉ ነገር ያገባናል፣ ይመለከተናል ብለን ተጋብለን የምንሮጥ ከሆነ ሶሉሽን ሊሆን አይችልም። ይህ ገበላይነት ሳልተከበረ ደግሞ ምንም ውጤታማ የሆነ ስራ መስራት አይቻልም። ስለዚህ አሁን ተማሪዎች እንደ ተማሪ እንደ ትምህርት ቤት የትምህርት ቤት ምስግና ደንብ አክብሮ ማንኛውም የሚጠይቁትን ነገር ደግሞ በሰዓት በህጋዊ መንገድ መጠየቅ የሚገባቸው እና ከሀይሎች ጋር በመጣከት የሚሉትን መተግበር ያስፈልጋል። ሌሎች በጣም ስፔሲፊክ የሆኑ የዩኒቨርሲቲ ጉዳዮችን ከዩኒቨርስቲዎች መረጃዎችን ብታገኙ ይሻላል። ከዚህ ኦሮሚያ በምዕራብ ኦሮሚያ የስልክና ኢንተርኔት ግንኙነት መቋረጥ ሳምንት ገደማ ያስቆጠረ ሲሆን በኢትዮጵያ ቴሌኮም የምዕራብ ኦሮሚያ ቅርንጫፍ አገልግሎቱ መቋረጡን አምኖ ምክንያቱን አላውቅም ማለቱን መዘገባችን ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።